ፋሲል በደቡብ ሱዳን እንደገና ባገረሸው ግጭት ምክንያት ህጻናትን በግዳጅ ለውትድርና መመልመልና በውትድርና ማሰለፍ ተባብሶ መቀጠሉ እንደማይቀር ዩኒሴፍ በቅርቡ ስጋቱን ገልጿል። ለመሆኑ በአሁኑ ጊዜ በዚህ ረገድ በደቡብ ሱዳን ያለው ሁኔታ ምንድን ነው የሚመስለው? የህጻናትን ጉዳይ የሚመለከተው የተባበሩት መንግስታት ክፍል ዩኒሴፍ ምክትል ዳይሬክተር ወደ ሱዳን በቅርቡ አምርተው ነበረና ና እርሳቸው ከጉብኝታቸው በኋላ ባለፈው ሳምንት ዓርብ ና ሀያ አስራ ሶስት ቀን ለጋዜጠኞች እዚህ ናይሮቢ ላይ መግለጫ ሰጥተው ነበረ እና በእርሳቸው ገለጻ መሰረት በአሁኑ ሰዓት በደቡብ ሱዳን ከሁለቱም ተፋላሚ ወገኖች ህጻናትን በብዛት ወደ ውትድርና አስገድዶ የመቅጠር አዝማሚያ እንዳለ ና የከፋ ደረጃ ላይ ሊደርስ እንደሚችል ገልጸዋል። በእርሳቸው ገለጻ በዚህ አመት ብቻ ወደ ስድስት መቶ ሀምሳ ህጻናት ተገደው ወደ ውትድርና እንደተገጠሩ ገልጸዋል። ግጭቱ ከተጀመረ ጀምሮ እንደ አውሮፓን አቆጣጠር ከዲሰምበር ሁለት ሺ አስራ ሶስት ጀምሮ ደግሞ ወደ አስራ ስድስት ሺ የሚደርሱ ታዳጊ ህጻናት በሁለቱም ወገን ውትድርና ተገደው መቀጠራቸውን አስታውቀዋል። እና ይሄ ሁኔታ የበለጠ እየተባባሰ ሊሄድ እንደሚችል የገለጹ። ስለዚህ ከተባበሩት መንግስታት ያገኘሁት የውስጥ መዝገብ በሚል ባወጣው መግለጫ መሰረት የደቡብ ሱዳን መንግስት ህጻናትን እየቀጠለ እንደሚገኝ ለወቅ ድርና አስገድዶ እና የደቡብ ሱዳን የሽግግር መንግስት ፕሬዚዳንት ሳልቫኪር ህጻናትን አስገድዶ ለውቅ ድርና መቅጠር ስራ እንዲያስተባበሩ ትልቅ ባለስልጣን ሾመ አስታውቀዋል። በእርግጥ ምን ያህል ወታደሩ ምን ያህል ህጻናት እስካሁን እንደተቀጠሩ በደቡብ ሱዳን መንግስት ባይገልጽም እስከ አስራ ሁለት ዓመት የሚደርሱ ህጻናት ጭምር ወደ ውትድርና እየተቀጠሩ እንደሆነ ነው ያስታወቀው የአሶሴትድ ፕሬስ መረጃ። በተለይ የተባበሩት መንግስታት የጸጥታው ምክር ቤት አራት ሺ ሰላም ልኡክ ወደ ደቡብ ሱዳን ለመላክ ማቀዱን ተከትሎ ይሄ ህጻናትን ወደ ውትድርና የመቅጠር ሁኔታ የበለጠ እየጨመረ መሄድን አስታውቀዋል። በደቡብ ሱዳን ህጻናት ለውትድርና የሚመለመሉት በታጣቂ ቡድኖች በግዳጅ ብቻ ሳይሆን በየመንደሩም ራሳቸውን ለመከላከልም ጭምር መሆኑን ነው ዩኒሴፍ ያስታወቀው። ለመሆኑ ለችግሩ መፍትሄ የሚባለው ምንድን ነው? የዩኒሴፍ ምክትል ዳይሬክተር ጀስቲን ፎርዝ እንደገለጹት በተለይ ሁለቱም ተዋጊ የደቡብ ሱዳን ሀይላት የታዳጊ ህፃናትን ወደ ውትድርና የማስገባት ጉዳይ መፍትሄ እንዲያፈላልጉለት ቃል የገቡ ቢሆንም እስካሁን ባለው ሂደት ግን ህጻናትን አስገድደው ወደ ውትድርና ማስገባቱን እንደገፉበት ነው የገለጹት። በተለይ ህፃናትን ከውትድርና ለማስወጥሶ ደግሞ ወደ ትምህርት ቤት ለመመለስ ሲደረግ የነበረው ድርድርም እንደ እንደ ከሸፈ ነው ያስታወቁት። በዩኒሴፍ መረጃ መሰረት እስካሁን ከደቡብ ሱዳን ግማሽ ያህሉ ህጻናት ትምህርት አይከታተሉም ባለው ችግር ምክንያት እና ይህንን መቀየር የሚደረገው ጥረትም በጣም አሳሳቢ መሆኑን ተናግረዋል። ነገር ግን የደቡብ ሱዳን ወታደር ቃል አቀባይ ሉል ኮንግ በበኩላቸው ወደ ውትድርና የሚገቡ ታዳጊ ህጻናት ተገደው አይደለም የሚገቡት ብለዋል። በተለይ ደግሞ የአሶሴትድ ፕሬስ ያወጣውን መረጃ በተመለከተ ህጻናትን የመውሰድና የመመልመል ሂደትን በተመለከተ የሚያውቁት ጉዳይ እንደሌለ ገልጸዋል። ከዚህ በተለየ ሁኔታ ግን በደቡብ ሱዳን ያለው ሁኔታ በጣም አስከፊ ደረጃ ላይ እየተረሰ በመምጣቱ በዚህ ጉዳይ ላይ ከአካባቢው ሀገራት ጋር ለመነጋገር ትናንት ማምሻውን የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ ኬንያ ናይሮቢ ገብተዋል። ዛሬ ፕሬዚዳንት ኬንያታን አነጋግረዋል እንደዚሁም ከስምንት የምስራቅ አፍሪካ መንግስታት ውጭ ጉዳይ ሚኒስትሮች ጋር በዚህ ጉዳይ ላይ መክረዋል፣ መግለጫም ሰጥተዋል። እና በዋናነት የደቡብ ሱዳን እርስ በርስ ጦርነት ምን ያህል እንደሚያሳስባቸው እና መፍትሄ ለመፈለግ እንደሚወያዩ ነው የገለጹት። ከዛ በተጨማሪ ግን በሶማሊያ ያለውንም የጸረ ሽብር ውጊያ በተመለከተ በአካባቢው ሰላምና መረጋጋት ለማስፈን መፍትሄ ለመሻት እንደሚነጋገሩ ገልጸዋል። ፋሲል ግርማ ከናይሮቢ አመሰግናለሁ።